የፍርድ ቤቱን ውሳኔ የተቃወሙ ቁጥራቸው የበዛ ሰዎች በከተማዋ ዋና ዋና አደባባዮች ተሰብስበው የታዩት ትላንት ማታ ነው። የዩናይትድ ስቴትስ ፍትህ ሚኒስቴር ነጩ የፖሊስ መኮንን ዳንኤል ፓንታሌዮ በወቅቱ መሳሪያ ያልታጠቀውንና በአነስተኛ ወንጀል የተጠረጠረውን ጥቁር አሜሪካዊ ኤሪክ ጋርነርን በቁጥጥር ስር ያዋለው የሲቪል መብቶቹን በመጣስ የማነቅ ዘዴ ተጠቅሞ መሆን አለመሆኑን አጣራለሁ ብሏል። ጋርነር በፖሊስ ቁጥጥር ስር ከዋለ ጥቂት ጊዜ በኋላ ሕይወቱ ያለፈው የደረቱ ውስጥ የደም ፍሰት በመታመቁ ስለሆነ የነፍስ ግድያ ወንጀል ነው ሲል የኒውዮርክ አስከሬን መርማሪ ቡድን ደምድሟል። ሰውነቱ ከበድ ያለው ጋርነር የአስም ሕመምተኛ ሲሆን በፖሊስ ቁጥጥር ስር በዋለበት ጊዜ በተደጋጋሚ መተንፈስ አልቻልኩም እያለ አየር ለመሳብ ሲሞክር ነበር ተብሏል። የኒውዮርክ ፖሊስ መምሪያ ይህን እነርሱ ቾክ ሆልድ ይሉታል ለጋርነር ሕይወት ማለፍ ምክንያት የሆነውን የተጠርጣሪዎችን ትንፋሽ አሳጥሮ የሚያስጨንቅ አያያዝ ዘዴ ጥቅም ላይ እንዳይውል ያገደው እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓ ም ጀምሮ ነው። ለዚህም ይመስላል የሐኪሙ ምርመራ ውጤት ከነፍስ ግድያ ጋር የተያያዘ ነው ሲል ከድምዳሜ የደረሰው። ጋርነር በሞተበት አቅራቢያ ከሚገኝ የእግር መንገድ ላይ አንዲት ሴት ስትናገር ይህን ግራንድ ጁሪው የደረሰበትን ውሳኔ ስሰማ ማመን አልቻልኩም ብላለች። እየቀለድክብኝ እንዳይሆን እና ክስ አልተመሰረተበትም ነው የምትለኝ? ለምን ታዲያ ፍትህ ያለው የት ነው? በኒውዮርክ አካባቢ ያሉ የሕግ አርቃቂዎችም ግራንድ ጁሪው ነጩን ፖሊስ አይከሰስም ከሚል ውሳኔ መድረሱ አስቆጥቷቸዋል። ኮንግረስማን ሐኪም ጄፍሪስ አንዱ ናቸው አሜሪካ ከዚህ የበለጠ ምን ያስፈልጋታል በፖሊስና የጥቁር ቀለም ባላቸው ማኅበረሰቦች መካከል ስላለው ግንኙነት አብዛኛውን ጊዜ ኤሪክ ጋርነር የመሳሰሉ የዋህ ያልታጠቁ አፍሪካውያን አሜሪካውያን ሕይወታቸው ስለሚያልፍበት ሁኔታ ለመረዳት ከዚህ የበለጠ ምን ማየት ያስፈልጋታል? እዚህ በዋሽንግተን ዲሲ የዩናይትድ ስቴትሱ ጠቅላይ አቃቤ ሕግ ኤሪክ ሆልደር ፍትሕ ሚኒስቴር ምርመራ ያካሄድበታል ሲሉ አስታውቀዋል። የሚስተር ጋርነር ሕልፈት በዚች ታላቅ ሀገራችን ዙሪያ በቅርብ ከደረሱ ድንገቶች አንዱ ነው። ሁኔታው ሊያገለግሉትና ደህንነቱን ሊጠብቁለት በተሰለፉ ህግ አስከባሪዎችና ህብረተሰብ መካከል ሊኖር የሚገባውን መተማመን ተፈታትኗል። ቀደም ሲል በታይምስ ስኩዌር የተሰባሰቡ የውሳኔው ተቃዋሚ ሰልፈኞች ቆየት ብለው ወደ ሮክ ፌለር ማዕከልና ኮሎምበስ ሰርክ ሊያመሩ ሲሆን በርካቶች ወለል ላይ እንደ ሞተ ሰው ዐይነት በመተኛት ስሜታቸውን ገልጸዋል። በዚያ አካባቢ ያልፉ የነበሩ የተለያየ ዝርያና ቀለም ያላቸው የከተማዋ ነዋሪዎችም ባጭር ባጭሩ አስተያየታቸውን ሰጥተዋል። መተላለፊያ መንገድ ላይ መተኛት እንዴት በተቃውሞ መልክ ሊቀርብ እንደሚችል አይገባኝም። ሰውን እኮ ወደ ቤቱ እንዳይገባ እያስቸገሩ ነው። ሌላኛው ነጭ አሜሪካዊ መንገደኛ በበኩሉ ደግሞ እንዲህ ብሏል። ፖሊሱ ስህተት ለመፈጸሙ ግልጽ ማስረጃ አለ። ስለዚህ ወደ እስር ቤት ነው መሄድ ያለበት። ጥቁር አሜሪካዊት ሴትም አስተያየቷን ሰንዝራለች። የፖሊስ መኮንኑ አለመከሰስ በጣም ያበሳጫል። እንደ ጥቁር አሜሪካዊትነቴ ግን በፖሊሱ ላይ ክስ ይመሰረታል ብዬ አልጠበቅኩም። ይህን ስል ደግሞ እያዘንኩኝ ነው። በዩናይትድ ስቴትስ መሰል ችግር ሲፈጠር ይህ የትላንቱ የመጀመሪያ አይደለም። ባለፈው ነሐሴ ሁለት ቀን ሁለት ሺ ስድስት ዓመተ ምሕረት መንገድ ላይ በተፈጠረ ፍጥጫ አፍሪካዊ አሜሪካዊ ወጣት ማይክል ብራውን በነጩ ፖሊስ መኮንን በዳረን ዊልሰን በተተኮሰበት ጥይት ተመትቶ መገደሉ ከሴንት ሉዊ ከተማ ወጣ ብሎ በሚገኝ መኖሪያ አካባቢ ለሳምንታት የዘለቀ ቁጣ መቀስቀሱ ይታወሳል። ያን ድንገት አስመልክቶ በእርግጠኝነት የቀረበው ሐሳብ አንድ ነጭ የዩናይትድ ስቴትስ ፖሊስ ጥቁር አሜሪካዊ ተኩሶ ገደለ የሚል ነው። ግድያው ከዘር ልዩነት ጋር ሊያያዝ ይችላል ተብሏል።